The voice of America. V O A. Ye, America, dims radio tabiano.

ሰላም ጤና ይስትልን እንደምናመሻችሁ የረቡዕ መጋቢት 16 2007 ዓ ም መሰናድሮቻችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጅታይና ሄኖክ ሰማ ግዜርነን። በምሽቱ ዝግጅት የግብፁ ፕሬዝዳንት አብደል ፈታህ ኤልሲሲ በዛሬ ዕለት ለኢትዮጵያ የሕዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያና ግብፅ ጥርጣሬን አስወግደው መተማመንን ለማጠናከር መስራት አለባቸው ብለዋል።

ቁም ነገሩ በቃላትና በመፈክሮች ወይም በስምምነቶችን በመፈረም ሳይሆን በታማኝነት ወደ ተግባር በመግባት ነው። የናይል ተፋሰስ አካል በሆኑት በኢትዮጵያ በግብፅና በሱዳን መካከል የአባይ ውሃ አጠቃቀም የመርህ ስምምነት በተፈረመ ማግስት ነው ኤልሲሲ ወደ አዲስ አበባ ያመሩት። ዝርዝሩን በምሽቱ አብይ ርዕስ ይዘናል።

በሌላ ዘገባ የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት አዲስ ምርጫን የተመለከተ ዘገባ አካተናል እዚህ በሰላማዊ አግባብ ለመነጋገር እና በሰጥቶ መቀበሉ የድርድር ስልት ጉዳዩን መያዙ የምንፈልገው አቅጣጫ ነው እሱን የሰየው ነው የምንለው ይህንን ስንል ድርድሩ የኢትዮጵያን ጥቅሞች አሳልፎ እንዳይሰጥ ከፍተኛ ጥንቃቄ መደረግ እንዳለበት እምነታችን ነው

ከላይ የሰማነው አስቀድሞ የግብፁ ፕሬዝዳንት አብዱልፈታ ኤልሲሲ በአዲስ አበባ ያደረጉትን ጉብኝትና የአባይ ወንዝ አጠቃቀም መርህ አስመልክቶ ፕሮፌሰር በየነ ጴጥሮስ የሰጡትን አስተያየት ነው። አድማጮቻችን በሁለተኛው አጋማሽ የሚደመጠውን ነው ከላይ ያሰማናችሁ። በሌላ ዘገባዎቻችን ደግሞ አሜሪካና ህዝቧ እንዲሁም ሴቶችና ቤተሰብ ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማል።

ኢትዮጵያና ግብጽ ጥርጣሬን አስወግደው መተማመንን ለማጠናከር መስራት እንዳለባቸው የግብጽ ፕሬዚደንት አሳሰቡ። ኢትዮጵያ ውስጥ ያደረጉትን የሶስት ቀናት ይፋ ጉብኝት ዛሬ የፈጸሙት ፕሬዚደንት አብደል ፋታ ኤልሲሲ

ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ስብሰባ ዛሬ ባደረጉት ንግግር የፖለቲካ ስምምነቱን ለመተግበር መስራት ይገባል ብለዋል። የግብጹ ፕሬዚደንት ትናንት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው ተወያይተዋል። ዝርዝሩ በአብይ ርዕስ ይቀርባል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሱዳን ፕሬዚዳንት ሳልቫኪርና የአማጽያኑ መሪ ሪያክ ማሻር የሰላም ስምምነቱን ዳር ባለማድረሳቸው

በጥልቅ ማዘኑን አመለከተ። ምክር ቤቱ ትናንት ማክሰኞ ማታ ባወጣው መግለጫ በደቡብ ሱዳን ሰላም፣ ጸጥታና መረጋጋት ላይ እንቅፋት በሚደቅኑ ከፍተኛ ቦታ ላይ በሚገኙ ግለሰቦች ላይ ማዕቀብ እንጥላለን ሲሉ ዝተዋል። በነዳጅ ዘይት በከበረችው በደቡብ ሱዳን በጦርነቱ ሳቢያ በብዙ ሺዎች የተቆጠሩ ሰዎች ተገድለዋል፣ ከሁለት ሚሊዮን የሚበልጡ ዜጎች ከቀያቸው ተፈናቅለዋል።

የአውሮፓ ሕብረት ለኤርትራ የሚሰጠው የልማት እርዳታ እየተባባሰ የመጣውን የሀገሪቱን ዜጎች ጥገኝነት ፍለጋ በአደገኛ መንገድ እየወጡ ወደ አውሮፓ ሀገሮች የሚያደርጉትን ስደት ይቀንሰዋል የሚል ተስፋ እንዳለው አስታወቀ።

በጀልባ ወደ ኢጣሊያ ለመግባት በሚነሱ ፍልሰተኞች ቁጥር በአሁኑ ጊዜ ኤርትራ ከሶሪያ ቀጥሎ በሁለተኛ ደረጃ ላይ ነው የምትገኘው። ባለፈው ዓመት ብቻ በዚህ አደገኛ ጉዞ

በተዳከሙ ጀልባዎች ያለመጠን ታጭቀው ሜዲትራኒያን ባህርን ለማቋረጥ ከተነሱ ፍልሰተኞች ውስጥ ወደ ሶስት ሺህ የሚጠጉ ህይወታቸውን ማጣታቸው ይታወቃል። የተባበሩት መንግስታት ድርጅትና የመብት ቡድኖች ከኤርትራ ብዛት ያላቸው ዜጎች የሚሰደዱበት ምክንያት የከፋው የሰብአዊ መብት ይዞታ እንደሆነ ሳይሆን እንዳልቀረ ይናገራሉ። አንዳንዶች በሀገሪቱ መንግስት ላይ እርምጃ እንዲወሰድ የሚጠይቁም አሉ።

ኤርትራ ይህን ወንጀላ ታስተባብላለች። የአውሮፓ ህብረት የዓለም አቀፍ ትብብርና የልማት ኮሚሽነር ኔቨን ሜሚካ አዲስ አበባ ላይ ለሮይተርስ በሰጡት ቃል የአውሮፓ ህብረት ቀውሱን ለመቅረፍ ስደተኞቹ በሚነሱባቸው

በየሀገሮቻቸው ያለው ማህበራዊና ምጣኔ ሀብታዊ ዘርፍ የመገለል ሁኔታ መፍትሄ እንዲያገኝ ጥረት ያደርጋል ብለዋል። አውሮፓ ለመግባት የሚነሱ ፍልሰተኞች ቁጥር በከፍተኛ ደረጃ እያሻቀበ መጥቷል። እንደ ኤሮፓውያን አቆጣጠር በዚህ በ2015 የመጀመሪያ ሁለት ወራት በኢጣሊያ በኩል ወደ አውሮፓ ሀገሮች የደረሱት ፍልሰተኞች ቁጥር

አምና በዚሁ ሰዓት ከደረሱት ጋር ሲነጻጸር በ43 ከመቶ የሚበልጥ መሆኑ ተጠቁሟል። ከዚህ አኳያ ኤርትራን አስመልክቶ በአጠቃላይ የሰብአዊ መብቶችና የዲሞክራሲ ይዞታዎች እንዲሻሻሉ ብቻ ሳይሆን ለዘላቂ ልማቷም ጭምር በሚጠቅሙ እርምጃዎች ማገዝ አስፈላጊ መሆኑን ተገንዝበነዋል ሲሉ የህብረቱ ባለስልጣን አመልክተዋል።

የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ተዋጊዎች ሀገሪቱን ከኒጀር ጋር በሚያዋስናት ድንበር አካባቢ ከምትገኝ ከተማ በርካታ ልጆችን ጨምሮ በመቶዎች የተቆጠሩ ሰዎችን ጠልፈው መውሰዳቸውን የደረሰን ዜና አመልክቷል። የናይጄሪያ መንግሥት ቃል አቀባይ ማይክ ማሪ ለአሶሲትድ ፕሬስ የዜና አገልግሎት በሰጡት ቃል የቦኮ ሀራም ተዋጊዎች በቅርቡ የቦርኖ ክፍለ ሀገሯን ዳማሳክ ከተማ ለቀው ሲወጡ ነዋሪዎቹን ጠልፈው ወስደዋል ብለዋል።

ተዋጊዎቹ ዳማሳ ከተማ ትምህርት ቤቱን ወረው ተማሪዎችና መምህራንን ይዘው ሄደዋል። ምን ያህል ሰው እንደጠፉ ባለሥልጣናቱ በውል ባይገልጹም ነዋሪዎች እንደሚሉት ግን ቢያንስ አምስት መቶ ይሆናሉ። ቦኮ ሐራም ጥቃቱን ያደረሰው የሀገሪቱ ሕዝብ ፕሬዚዳንታዊና ምክር ቤታዊ ምርጫ ሊያካሄድ ሦስት ቀናት ሲቀረው መሆኑ ነው። ቦኮ ሐራም አብዝቶ በሚንቀሳቀስበት በሰሜን ምስራቁ የሀገሪቱ ክፍል ባለው የጸጥታ መደፍረስ ምክንያት

ላለፈው የካቲት አጋማሽ ታቅዶ የነበረው ሀገር አቀፍ ምርጫ እንዲራዘም ተደርጎ የፊታችን ቅዳሜ ይከናወናል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። አንድ የህንድ ፍርድ ቤት በኢንተርኔት ላይ የመጻፍ ነጻነትን ይገድባል የተባለው ህግ እንዲሰረዝ በመበየኑ የህንድ የኢንተርኔት ነጻነት ተሟጋቾች እያሞገሱ ናቸው ይሁንና

በሶስት ዓመታት ጊዜ ውስጥ ከዓለም የበዙ የኢንተርኔት ተጠቃሚዎች ይኖሩባታል በምትባለው ሀገር አሁንም በድረገጽ ላይ የሳንሱር ስጋቶች መኖራቸው እንዳልቀረ ከኒው ደልሂ የተላከው የአንጃና ፕራዲሽካ ዘገባ ይጠቅሳል። አዳነች ፍሳይ ታቀርባለች። ህጉ እንዲሰረዝ ያደረገውን ክስ በግንባር ቀደምትነት የመራችው የ24 ዓመት ዕድሜ የህግ ተማሪ ሽሬያ ሲኛል ለከፍተኛው ፍርድ ቤት ክስ ለማቅረብ ያነሳሳት ከሶስት ዓመታት በፊት

በፌስቡክ ላይ በጻፉት ነገር ሁለት ሴቶች ከታሰሩ በኋላ እንደሆነ ገልጻለች። አንደኛዋ ሴት የታሰረችው በሂንዱ ብሔራዊ መሪ ሞት ምክንያት ሙምባይ ውስጥ ብዙ ነገሮች መዘጋታቸውን በመንቀፏ ሲሆን፣ ሌላዋ ደግሞ የጻፈችውን ወደድኩት በማለቷ ነው። ሲንጋል እንደ ሌሎቹ በሚሊዮኖች የሚቆጠሩ ሰዎች ሁሉ የሁለቱ ሴቶች መታሰር ያሳስባት ነግበኔ በሚል እምነት እንደሆነ ገልጻለች።

ህጉ የሚቀጣው ሀሳባቸውን በኢንተርኔት የገለጹትን ሰዎች ነው። በቴሌቪዥን ወይም በጋዜጣ ብሎት ቢሆን ኖሮ አይታሰሩም ነበር ያለችው። የህንዱ ከፍተኛ ፍርድ ቤት ትላንት ህጉ እንዲሰረዝ የበየነው የኢንፎርሜሽን ቴክኖሎጂው ህግ ግልጽ በሆነ መንገድ አልተቀመጠም በሚል ነው። የማይመች ወይም በጣም ጎጂ ሊባል የሚችለውንም አያብራራም ብሏል።

ህጉ የነፃነትንና የመናገር መብትን መሰረት ስለሚነካ ጎጂ ገጽታ ይኖረዋል ይላል የተሰጠው ፍርድ። ህጉ የተቃውሞ ትኩረት የሳበው ከቅርብ ዓመታት ወዲህ ተቀባይነት የሌላቸው የተባሉ ጽሁፎችን በማውጣታቸው በርካታ ሰዎች ከታሰሩ በኋላ ነው። የፖለቲካ ፓርቲ መሪን የሰደበ የ16 ዓመት ልጅ ታስሮ በዋስ ተለቋል። ያለፈው መንግስት ይህን ህግ ያወጣው በድረ ገጽ የሚደረገውን የስም ማጥፋት ተግባርና

ድረገጽን አላግባብ መጠቀምን ለማቆም ነው ይላል። ነቀፌዎች ግን የፖለቲካ ፓርቲዎች ተቃውሞንና ነቀፌታን ለማፈን እንደሚጠቀሙበት ይገልጻሉ። የከፍተኛ ፍርድ ቤት ውሳኔ መንግስት የኢንተርኔት ኩባንያዎች በኢንተርኔት የተጻፉ ነገሮችን እንዲሰርዙ ትዕዛዝ ለመስጠት ከባድ እንዲሆንበት አድርጓል።

በአሜሪካ በጉብኝት ላይ የሚገኙት የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ ዩናይትድ ስቴትስን ጨምሮ ሀገራቸው ለምታራምደው የነጻነት ትግል አስተዋጽኦ ላደረጉ ሸሪክ ሀገሮች በሙሉ ምስጋናቸውን አቀረቡ። ጥቅስ የአፍጋኒስታን ህዝብ አሉ፣ ጋኒ ለዩናይትድ ስቴትስ ጣምራው ምክር ቤት ባደረጉት ንግግር፣ አገራችን ነጻ ትሆን ዘንድ አሜሪካውያን ወታደሮች ለከፈሉልን ጀግንነት የተሞላበት እገዛ ታላቅ ዕውቅናና ምስጋና አለው ብለዋል።

የአፍጋኑ መሪ አክለውም በከፍተኛ ደረጃ ባለዳነን ብለዋል። የየመኑ ፕሬዝደንት አብድራቡ ማንሱር ሀዲ በዋናዋ የደቡቡ ኤደን ከተማ ከነበሩበት ቤተ መንግስታቸው

መሸሻቸው ተሰማ። በጦር ሰራዊቱ ክፍሎች የሚታገዙ ሺያ ሁቲ አማጽያኑ ወደዚያች ከተማ በፍጥነት እየገሰገሱ መሆናቸውም እየተሰማ ነው። አንዳንድ ዘገባዎች እንደሚሉት ሁቲዎቹ ተዋጊዎች ቁልፍ የሆነ የጦር ሰፈር ተቆጣጥረው ሲያበቁ አሁን ከአደን 20 ኪሎ ሜትር ርቀት ላይ ደርሰዋል። ኤደን ውስጥ በሁቲዎቹ አማጽያን ቁጥጥር ስር ካሉ የአየር

የአየር ኃይል ሰፈሮች የተነሱ የጦር አውሮፕላኖች ቤተመንግስቱን ኢላማ ያደረጉ ጥቃቶችን አድርሰዋል ተብሏል። በአጸፋው ጸረ አውሮፕላን መሳሪያ ተተኩሷል። ባለስልጣናት እንደሚሉት ፕሬዚደንቱ ደህንነታቸው የሚጠበቅበት ድብቅ ስፍራ ነው ያሉት። አንድ ረዳታቸው ፕሬዚደንቱ ደህና ሁኔታ ላይ ናቸው፣ የደቡቡን ህዝባዊ የመከላከል ኃይል ሚሊሺያዎቹ እንዳይገቡ እንዲከላከል እየመሩ ናቸው ብሏል በመጨረሻም

የፈረንሳይ የጀርመንና የስፔን መሪዎች 150 ተሳፋሪዎች ሁሉም ያለቁበት የጀርመን ዊንግስ አየር መንገድ አውሮፕላን አደጋ የደረሰበት የፈረንሳይ አልፕስ ተራሮች አካባቢ በአንድ ላይ ሆነው ሀዘናቸውን ገልጸዋል። የፈረንሳዩ ፍራንሷ ኦላንድ፣ የጀርመን ቻንስለር አንገላ መርክልና የስፔን ጠቅላይ ሚኒስትር ማሪያኖ ሮ ራጆይ ሴኒ ናቸው። አድማጮች፣ ዜናው በዚሁ አበቃ።

የምታዳምጡት የአሜሪካ ድምፅ ሬዲዮ በ25 ና በ30 ሜትር ባንዶች የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው የምናስተናግዳችሁ ሄኖክ ሰማግዜርና

ቆንጂታ የነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቅ። ኢትዮጵያና ግብፅ ጥርጣሬን አስወግደው መተማመንን ለመፍጠር መስራት እንዳለባቸው የግብፁ ፕሬዝዳንት አሳስበዋል። አዲስ አመራር አባላትን የመረጠው የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትን የተመለከተ ውይይት እንዲሁም የቅድመ ማስጠንቀቂያ አሰራርን በመጠቀም የምግብ ዋስትና አለመኖርን በመተንበይ ረገድ

የሰብአዊ እርዳታ ቡድኖች የተሻለ ውጤት እያገኙ መሆናቸውን የተመለከቱ ዘገባዎችን ይዘናል። በሁለተኛው አጋማሽ የአባይ ወንዝ አጠቃቀም የመርህ ስምምነት ላይ የፕሮፌሰር በየነ ጴጥሮስን አስተያየት ይዘናል። መደበኛ የሆኑት አሜሪካና ህዝቧ እንዲሁም ሴቶችና ቤተሰብ ተካተዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድታመሹ እንጋብዛለን። አሁን የዕለቱን አብይ ርዕስ እናሰማችሁ።

ኢትዮጵያና ግብጽ ጥርጣሬን አስወግደው መተማመንን ለማጠናከር መስራት እንዳለባቸው የግብጹ ፕሬዚደንት አሳስበዋል። ኢትዮጵያ ውስጥ ያደረጉትን የሶስት ቀናት ይፋ ጉብኝት ዛሬ የፈጸሙት ፕሬዚደንት አብደል ፋታህ አልሲሲ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ስብሰባ ዛሬ ባሰሙት ንግግር የፖለቲካ ስምምነቱን ለመተግበር መስራት ይገባል ብለዋል። የግብጹ ፕሬዚደንት ትናንት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። እስክንድር ፍሬው ተጨማሪ ዘገባ አለው።

በህዳሴው ግድብ ምክንያት ወደ ፍጥጫ ያመሩ የመሰሉት ኢትዮጵያና ግብጽ የተለየ መንገድ መምረጣቸው፣ ንግግር መቀጠላቸው እየታየ ነው። ከማላቡ፣ እስከ ኒውዮርክ፣ እስከ ካይሮ፣ እስከ አዲስ አበባ የሁለቱ ሀገራት መሪዎች መወያየት የቀጠለ ተግባር ሆኗል። አንዳቸው በሌላኛው ሀገር ይፋ የስራ ጉብኝት ሲያደርጉ ግን የአሁኑ የመጀመሪያው ነው።

በጉብኝታቸው የዛሬ መርሃ ግብር ለኢትዮጵያ የህዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት ንግግር ያደረጉት ፕሬዝዳንት ኤልሲሲ በሁለቱ አገራት መካከል ያሉ ታሪካዊ ትስስሮችን አብራርተዋል። ወቅታዊ የሆነውን የናይል ውሃ አጠቃቀም በተመለከተም በጉዳዩ ላይ የቀጠለውን ግንኙነት ጠቅሰዋል። ከዚህ አንጻር

ጥርጣሬን ለማስወገድ እና መተማመንን ለመገንባት መስራት እንደሚገባ ወደ አማርኛ ሲተረጎም በነበረው ንግግራቸው ጥሪ አቅርበዋል። አዎ እኛ የመተማመን ድልድይ መገንባት ያስፈልገናል። ሆኖም የጥርጣሬ ክፍተቶችን እንዳይስፋፉ የማይገባ የነበረውን አለመተማመን ክፍተቶችን መዝጋት እንፈልጋለን። እነዚህ ክፍተቶች ወደሚያለያየን ገደል እንዲለውጡ አንፈልግም። ይህም የሀገራችን

ፖለቲካና ምሁራን የሚዲያ ሰዎች አንቃ ላይ የሚወድቅ ኃላፊነት ነው። እነርሱም የሀሳብ አመንጪ መሪዎች እንደመሆናቸው ነው፣ በፈጣሪና በሕዝብ ፊት ከባድ የኃላፊነት ደረጃ መሸከም ይኖርባቸዋል። በኢትዮጵያ፣ በግብፅና በሱዳን መሪዎች መካከል በሱዳን ካርቱም የተፈረመውን በመርህ ላይ የተመሰረተ ስምምነት የጠቀሱት ፕሬዝዳንቱ በፍጥነት ተግባራዊ ሊሆን እንደሚገባው አሳስበዋል። ቁም ነገሩ በቃላትና በመፈክሮች ወይም

ولكنهم يقولون انهم يقولون انهم يقولون انهم يقولون انهم يقولون انهم يقولون انهم

ከቀሩት የአባይ ተፋሰስ ሀገራት ጋር ሰፊና አጠቃላይ ትብብር መኖር እንዳለበትና ለዚህም የኢትዮጵያ ሕዝብ ተወካዮች ምክር ቤት አባላት ሊሰሩ እንደሚገባ ተናግረዋል። ይህ ደግሞ መላውን የተፋሰሱን ሀገራት ወደሚያቅፍ ስምምነት ሊያመራ እንደሚችል ነው የጠቆሙት። የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለሁለቱ ምክር ቤቶች ንግግር ለማድረግ በመገኘታቸው ያመሰገኑት የሕዝብ ተወካዮች ምክር ቤት አፈጉባኤ አባዱላ ገመዳ የፕሬዚዳንቱ ጉብኝት በአባይ ወንዝ የውሃ አጠቃቀም ላይ የነበሩ

አለመግባባቶችን በውይይት ለመፍታት ያላቸውን ፍላጎትና የፖለቲካ ቁርጠኝነት እንደሚያሳይ ተናግረዋል። በትናንትና እለት ከፕሬዝዳንት ኤልሲሲ ጋር የተገናኙት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም የተገኘው ዋነኛ ውጤት ይሄው የቁርጠኝነት ጉዳይ መሆኑን አስታውቀዋል።

ያሳካ ነው። ዋነኛ ጉዳይ በሁለታችንም በኩል የታየው ፖለቲካዊ ፈቃደኝነትና ቁርጠኝነት ነው። ለሁለቱም ሕዝቦቻችን ጥቅም ስንልና በሁለቱ ሕዝቦቻችንና ሀገሮቻችን መካከል ያለውን ታሪካዊ ትስስር ይበልጥ ለማጥበቅ አሁን የተያያዘውን ጉዞ ጠብቀን መቀጠል አለብን። እዚህ ደረጃ ላይ ደርሰናል። ይህ መተማመንና መግባባት ይቀጥላል ብዬ አምናለሁ።

የግብፁ ፕሬዝዳንትና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያደረጉት ውይይት የጋራ መግባባት ላይ የተደረሰበት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉ ጌታ ለቪኦኤ ገልጸዋል። በዚህ አይነት ስምምነት መድረስ ነው በሶስቱም ሀገራት መካከል ዋና አለማው እስከዛሬ ድረስ የነበረው ንግግር ኮመን አንደርስታንዲንግ ላይ መድረስ ነበር ና እነኚህ መርሆዎች የጋራ መግባባት ላይ ሊደረስባቸው መቻሉ ትልቅ ጠቀሜታ ያለ ጉዳይ ነው።

ፕሬዚዳንት አብዱልፈታህ ኤልሲሲ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግብጽን እንዲጎበኙ ጥሪ አቅርበዋል። ጉብኝቱም በመጪው ነሐሴ እንደሚሆን ፕሬዚዳንቱ ራሳቸው ለጋዜጠኞች ይፋ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ

የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት በውስጥ አመራር ምርጫ እንዲሁም በአጠቃላይ ጉባኤው አካሄድ የተነሱ የፍርድ ቤት ክሶች ምክር ቤቱን ሲያነታርኩት ቆይተው ባሳለፍነው ሳምንት ምርጫ አካሂዷል። በዚህ ምርጫ የቀደሙ የምክር ቤቱ አመራሮች መመረጣቸው ታውቋል። ማህበሩ ውስጥ የውስጥ አሰራርም ቢሆን እንደዚሁም ብዙ ማሻሻያና ውይይት እንደሚያስፈልጉት አንዳንድ አባላቱ ይገልጻሉ።

ለምሽቱ ዝግጅት አዲስ የተመረጡት የምክር ቤቱ ፕሬዚዳንት አቶ ኤልያስ ገነቴን ማምሻውን አነጋግሬያቸዋለሁ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከአንድ አባል ድርጅት ህብረት ኢንሹራንስ ከሚባል ድርጅት ጋራ አለመግባባት ምክንያት ጉዳዩ ወደ ፍርድ ቤት ሄዶ

ፍርድ ቤት እኔና ከእኔ ጋራ የነበሩት ቦርድ አባላት የተመረጥንበት የስብሰባ ውሎ ድርጅቱ መብቱ አልተከበረም ከሚል መነሻ የዛ ውሎ ስብሰባ እና ውሳኔው ናሌን ቮይድ ነው ብሎ ስለወሰነ በዛ ውሳኔ መሰረት ባለአደራ ቦርድ በአፈጻጸም ሂደት ተቋቁሞ፣ ያው ባለአደራ ቦርዱ እንደገና ምርጫ እንዲያካሄድ በወሰነው መሰረት የተካሄደ ጠቅላላ ጉባኤ ስብሰባ ነው።

የኦዲት ሪፖርት እንደገና እንዲነበቡ ተደረገ እንዲቀርቡ እና እንዲወያዩ ተደረገ። እሱ ጸደቀ እና ዋናው የእለቱ አጀንዳ ደግሞ የቦርድ አባላት እና የፕሬዚዳንት እንዲሁም የምክትል ፕሬዚዳንት ምርጫ መካሄድ ነበር። ይኸው ባለአደራ ቦርዱ በሰየመው ክሬዴንሽል ኮሚቴ የሚባል አለ የተጠቆሙት ሰዎች

ብቃት የሚያረጋግጥ እና ለጠቅላላ ጉባኤ የሚያቀርብ ክሬደንሻል ኮሚቴ አቋቁሞ ነበር። እሱ ስራዎችን ሰርቶ ነበር። እሱ ስራውን አቀረቤ። ከዚያ በኋላ አስመራጭ ኮሚቴ ተመርጦ እንግዲህ ዲሞክራቲካሊ ምርጫው ተካሄደ ማለት ነው። በዚህ ምርጫ እነማን ተመረጡ? ኦልሞስት ነባር ቦርዶች ተመረጡ ማለት ይቻላል። እኔ ሊያስገነት ነኝ። ያው ፕሬዚዳንት አድርገው ነው የመረጡኝ። ባለፈውም ተመርጬ ነበር ማለት ነው

አቶ ታደሴ መሸሻ ምክትል ፕሬዚዳንት ናቸው። ከዘርፍ ስ ነው የሚመጣው ምክትል ፕሬዚዳንት። ሌሎቹ ነባር የቦርድ አባላት የተመረጡት አቶ አፈወርቅ ዮሀንስ እንደገና ደግሞ አቶ ሁኒልኝ ጥጋቡ እነዚህም ነባሮች ናቸው። አቶ ገሰሴ ተሾሜ፣ አቶ የአረጋል ገሰሴ እና አቶ ፋሲካው ናቸው ነባሮቹ። አዲሶቹ ወይዘሮ መሰንበት ይባላሉ የአባይ ባንክ ሲኢኦ ናቸው።

የስግማ ኤሌክትሪክ ማኔጂንግ ዳይሬክተር የሆኑ አቶ ተመዝገን ድሌቦ ይባላሉ። የኢትዮጵያ ቱሪዝም ማኔጅመንት ቢሮ ኃላፊ አቶ አሰፋ ጉያ የሚባሉ እንደዛው የተመረጡ ናቸው። ማለት እንግዲህ በአጠቃላይ በዚህ በንግድና ዘርፍ ማህበራት ምክር ቤቱ ምርጫ ዴሞክራሲያዊ እንደነበረ ምርጫው ገልጸዋል። ምን ያህል ሰዎች ናቸው የተገኙት? በዚህ አጠቃላይ ጉባኤ በተጠራበት ወቅት ስድስት መቶ

የሚበልጥ ጉባኤ ነው የተገኘው። ከስድስት መቶ አባላት በላይ ከስድስት መቶ አባላት በላይ ምላተ ጉባኤ ሞልቷል ማለት ይቻላል። አዎ እንግዲህ ያው የ ምንድነው ፍርድ ቤቱ በዚህ ምላተ ጉባኤ በሚባል ዙሪያ የነበረውን ጭቅጭቅ የፈረደው ለንግድ ምክር ቤቱ ነው። ምክንያቱም የንግድ ምክር ቤቱ ጠቅላላ ጉባኤ ጠቅላላው የንግዱ ኅብረተሰብ መጠራት አለበት። ነገር ግን ስብሰባውን ለማካሄድ እንዲያስችል

አነስተኛው ምላተ ጉባኤ አምስት መቶ ሲደመር አንድ መሆን አለበት የሚል የደንብ ማሻሻል ነበረ ማለት ነው። እሱን ነው ህብረት ኢንሹራንስ ሲቃወም የነበረው እሱን ተቃውሞ ፍርድ ቤት ሽሮ ትክክል ነው ጠቅላላ ጉባኤ ያጸደቀው ስለሆነ ይቻላል ብሎ ስለወሰነ በዛ ውሳኔ መሰረት ከአምስት መቶ በላይ እስከሆነ ድረስ ሙሉ ነው ማለት ነው። ይህንን ግን የሚቃወሙ አባላት አሉ። ምክንያቱም አምስት መቶ ሲደመር አንድ ማለት

እንዲያውም ከስምንት በመቶ የማይበልጡ አባላት በተገኙበት የሚካሄድ ምርጫ ነው እና ይሄ በፍጹም ዴሞክራሲያዊ አሰራር አይደለም የሚል ሀሳብ የሚሰጡ አባላት እንዳሉ እናንተም ታውቃላችሁ። ወይል እንግዲህ እንደዛ ብሎ ብዙ ነው የሚወራው ወንድሜ። ብዙ የሚወራው እንደዛ ብሎ ነው። ግን እኛ የሰማ ነው እኔ ፕሬዚዳንቱ የአንድ አመት በላይ ነው እዛ ቢሮ የሰራውትና ይህም የሚቃወመው በብዛት የሚሰማው ከህብረት ኢንሹራንስ ነው። ሌላ ሰው

መጥቶ ይሄ ትክክል አይደለም ብሎ ኮምፕሌን ያደረገ ብዙ ሰው የለም። ምናልባት አምስት አስር ሰው ሊኖሩ ይችሉ ይሆናል፣ ከህብረት ኢንሹራንስ ጋር ያሉት። ግን ማጆሪቲ ዲሞክራሲ ሲባል ዞሮ ዞሮ ማጆሪቲ ሩሊንግ ነው እና ማጆሪቲው ይልቁንም ሲቃወም የነበረው ይሄ ተወካዮች ምክር ቤት የሚባለውን ነው። በዛም መነሻ ነው

የነበረው በፊቱ የተወካዮች ምክር ቤት እንዲሻር የተደረገው በዛ መነሻ እንደሆነ ነው ከቃለ ጉባኤ ከምንም የምናነበው። የነበሩ እንግዲህ የአዲስ አበባ የንግድና የዘርፍ ማህበራት ምክር ቤት የስራ አመራር ኮሚቴ የተመረጠው ማለት ነው፣ ለምን ያህል ጊዜ ነው የስልጣን ወይ የኃላፊነት ዘመኑ?

አሁን የተመረጥነው ያው ለአንድ አመት ነው። ለዚህም ምክንያት አለ። በሚመጣው አመት ሁለት አመታችን ይሞላን ነበር ማለት ነው። በስነ ስርዓት ሰርተን ቢሆን ኖሮ፣ ይሄ የፍርድ ቤቱ ሂደት ለሁለት ወር ባያስተጋጉለን ኖሮ ተርማችን ሁለት አመት ይሞላ ነበር። የሀገሪቱ የንግድ ምክር ቤቶች የኢትዮጵያ ንግድና ዘርፍ ማህበራት፣ የክልል ንግድና ዘርፍ ማህበራት በሙሉ ምርጫ የሚያካሂዱት በሚቀጥለው አመት ነው

ስለዚህ አዲስ አበባ ለብቻው ተነጥሎ የዛሬ ሁለት አመት ማድረግ ያለውን የንግዱን ህብረተሰብ ንግድ ምክር ቤቱን ሂደት ያዛባል። እንደገና ደግሞ አዲስ አበባ

ሀገራዊ ንግድ ንግድና ዘርፍ ምግብ ምክር ቤት ውስጥ ተወካይ ሊኖረው ይገባል እና በዛ ምክንያት ሁለት አመት ማድረግ አልተቻለም። ጠቅላላ ጉባኤ ተወያይቶ አንድ አመት እንዲሆኑ አድርጓል ማለት ነው። አቶ ኤልያስ ገነቴ፣ አዲስ የተመረጡት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት፣ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ ወንድሜ።

በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ታዋቂ ሰዎችንና የጸጥታ ሰራተኞችን ለመግደል ሲያሴር መቆየቱ የተነገረለትን አንድ ከጽንፈኛው እስላማዊ ቡድን ከአይሲስ ጋር ቁርኝት ያለው የአሸባሪዎች ህዋስ ውጥን ማምከናቸውን የሞሮኮ ባለሥልጣናት ተናግረዋል። የደህንነት ሰራተኞቹ በተለያዩ የሀገሪቱ ከተሞች ባካሄዱት በዚህ ወታደራዊ አሰሳ 13 ተጠርጣሪዎችን በቁጥጥር ስር ባዋሉበት ወቅት

ልዩ ልዩ የጦር መሳሪያዎችን፣ ኮምፒውተሮችንና ሌሎች ቁሳቁሶችን ሰዎቹ ተሸሽገው በነበሩባቸው ስፍራዎች ማግኘታቸውን ባለስልጣናቱ ተናግረዋል። ዝላቲካ ሆክ ለአሜሪካ ድምጽ ባጠናቀረችው ዘገባ እንዳመለከተችው በሽብር ሴራ የተጠረጠሩት ህዋስ አባላት በቁጥጥር ስር መዋል ዜና የተሰማው በጎረቤት ቱኒዥያ መሰንበቻውን ለደረሰው ጥቃት ጽንፈኛው ቡድን አይሲስ ኃላፊነት ወስዳለሁ ባለ

በጥቂት ቀናት ውስጥ ነው። ዝርዝሩን አሉላ ከበደ ይዟል። ከሰሜን ምዕራባዊቱ የሳል ከተማ የተገኙት ባለስልጣናት ማራኪሽና አጋድርን ጨምሮ በተለያዩ ሌሎች የአገሪቱ ክፍሎች ባካሄዷቸው ወታደራዊ አሰሳዎች የያዟቸውን የጦር መሳሪያዎች፣ ከፕላስቲክ የተሰሩ ግረሙቆች፣ ኮምፒውተሮችና ሌሎች ቁሳቁሶች ለጋዜጠኞች አሳይተዋል።

This terrorist cell was dismantled by the Central Bureau of Judicial Investigation.

በሞሮኮ ማዕከላዊ የሕግ ምርመራ ቢሮ ነው። ህዋሱ በተለያዩ የአገሪቱ ከተሞች ሲንቀሳቀስ የነበረ ነው። የአገሪቱን ሰላምና ደህንነት ለማናጋት የታለመ የሽብር ጥቃት ሲያሴር የቆየ ነው ያሉት የሞሮኮ የማዕከላዊ ሕግ ምርመራ ቢሮው አብዱልሀቅ ካየም ናቸው። ባስተርጓሚያቸው በአሰሳዊ ደህንነት ሰራተኞች

የእስላማዊው ጽንፈኛ አይሲስ አጋር የሆነ ቡድን በሰሜን አፍሪካዊ ተዋገር ለ ለመፍጠር ደፋ ቀና ሲሉ የቆዩ ናቸው ያሏቸውን እድሜያቸው በ አስራ ዘጠኝና በ ሰላሳ ሰባት መካከል የሚገኝ አስራ ሶስት ተጠርጣሪዎችን ነው በቁጥጥር ስር ያዋሉት።

የሽብር መረቡ ሴራ በታዋቂ ሰዎች፣ በፖለቲካና ወታደራዊ መሪዎች ላይ የተነጣጠረ ነበር። የህዋሱን አባላት በመከታተል እንዳረጋገጥ ነውም ሰዎቹ ከእስላማዊ ጽንፈኛ ቡድን አይሲስና ከመሪው ባግዳዲ ጋር ይፋ ግብረአበርነታቸውን ያወጁ ናቸው።

ራሳቸውንም በሩቅ የማግረብ የማራኬሽ መስራቹ የዩሱፍ ቢን ታቻፊን ተወላጅ የእስላማዊ ግዛት ነን በማለት ነው የሚጠሩት። አሁንም የማዕከላዊ ህግ ምርመራ ቢሮ አብዱልሐቅ ካየም ናቸው የሚያስረዱት። ባለፈው ሳምንት አንጋቾች በጎረቤት ቱኒዚያ ባደረሱት የሽብር ጥቃት የሚበዙት አገር ጎብኚዎች የሆኑባቸው ሀያ ሶስት ሰዎችን መግደላቸው የሚታወስ ነው። የባርዶ ብሔራዊ ቤተ መዘክር

በመዲናይቱ ቱኒዝ በትላንትና እለት ለባለስልጣናት ተጎብኝቷል። የፊታችን እሁድ ደግሞ ለህዝብ እንደሚከፈት ይፋ ተደርጓል። በብዛት የአገር ጎብኚዎች የተገደሉበት ይህ የሽብር ጥቃት የጎብኚዎቹን እንቅስቃሴ ግን የገታው አይመስልም።

ዛሬ ወዲህ የመጣንበትን ጉዞ ላለመሰረዝ በመወሰናችን ነው። ለቱኒዚያውያን አጋርነታችን ለማሳየት ስለፈለግንም ለዕለቱ የያዝነውን እቅድ ለውጠን አንዳንድ ፎቶግራፎችንም ለማንሳት ወዲህ ወደ ሙዚየሙ ብቅ ልን። ከጥቂት ሳምንታት በፊት ነው ተመሳሳይ ጥቃት በአገራችን ተሞክሮ የነበረው። ያሉት አገር ጎብኚዋ ካናዳዊት ሮዝማሪ ናቸው። አስተያየታቸውን

በፈረንሳይኛ የገለጡት የካናዳው ጠቅላይ ሚኒስትር ስቴፈን ሃርፐር መንግስታቸው በእስላማዊ ጽንፈኛ ላይ የሚወስደውን ወታደራዊ እርምጃ አጠናክሮ እንደሚቀጥልም አስታውቀዋል። ከምሽቱ 3 ሰዓት ከ27 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የቅድመ ማስጠንቀቂያ አሰራርን በመጠቀም የምግብ ዋስትና አለመኖርን በመተንበይ ረገድ

የሰብአዊ እርዳታ ቡድኖች የተሻለ ውጤት እያገኙ መሆናቸው ተገለጸ። ዳሩ ግን ከፍተኛ እልቂት እንደሚከሰት ለወራት የዘለቀ ማስጠንቀቂያ ቢሰማም አቅርቦቱ እጅግ አነስተኛ እና የዘገየ መሆኑ ተመልክቷል። ረሃብ በሚከሰትበት ወቅት እርዳታውን ወደ ተፈለገው ስፍራ በፍጥነት ለማድረስ ምን ሊደረግ እንደሚችል የቪኦኤው ጌብጀስሎ ከናይሮቢ የላከው ዘገባ ይጠቁማል። አዲሱ አበበ ዝርዝሩን ይዟል።

እንደ አውሮፓ አቆጣጠር በ2011 ዓ.ም የሶማሊያን አካባቢ የመታው ረሃብ ከ260,000 ሕዝብ በላይ መግደሉን የተባበሩት መንግሥታት ድርጅት አመልክቷል። በተባበሩት መንግሥታት ድርጅት የዓለም ምግብ ፕሮግራም የክልላዊ ዲሬክተር ቫሌሪ ጓኔሬ ለቪኦኤ እንደተናገሩት ማስጠንቀቂያዎቹ ከወራት አስቀድሞ ይፋ ቢሆኑም ውጤቱ ግን ውድመትን ማስቀረት አላስቻለም።

ለምሳሌ ሶማሊያ የማስጠንቀቂያ ደወል እንደ የዓለም ምግብ ፕሮግራም አይነቱ ቀደም ብሎ ሲነገር በበቂ ሁኔታ አልተደመጠምና ተፈላጊውን ውጤት አላስገኘም። ስለዚህ እርዳታው የደረሰው ረሃቡ ይፋ ከተደረገ በኋላ ነበር ማለት ነው። ይህ ደግሞ እጅግ የዘገየ ይሆናል።

እንደ አውሮፓ አቆጣጠር በ2012 ዓ ም ለሶማሊያው ረሃብ እርዳታ ተደረገ በኋላ በኦክስፋምና ከሴቭ ዘ ችልድረን ይፋ የሆነ ሪፖርት እንዳመለከተው ለእርዳታ አቅርቦት በፍጥነት አለመድረስ ዋናው ምክንያት የገንዘብ አስተዋጽኦ ብዙውን ጊዜ የሚደረገው መገናኛ ብዙሃን ለችግሩ በሚኖራቸው ቀረቤታና ህዝቡም ባለው ግንዛቤ ላይ የሚወሰን የመሆኑ ጉዳይ ነው። የዚህ ዋቢ ደግሞ ዝርዝር መረጃዎቹ ናቸው።

የተባበሩት መንግሥታት ድርጅት ይፋ ያደረገው አሃዛዊ መረጃ በሐምሌና በነሐሴ ለደረሰው ለ2011 የሶማሊያ ረሃብ የዓለም ሕዝብ 342 ሚሊዮን ዶላርስ ለግሷል። ይህም ድርቁ ይፋ ከተደረገና ካለፈ በኋላ ነው። የደብሊዩ ኤፍፒ ዲሬክተሯ ጓኔሬ እንደሚሉት ከዚህ ቀደም እርዳታውን ወደ ምግብ ለመለወጥ እስከ ሦስት ወር ይፈጅ ነበር።

ይሁንና የተባበሩት መንግስታት ድርጅት በጀመራቸው አዳዲስ ዘዴዎች ያን ወደ ሁለት ሳምንት ማውረድ ተችሏል። ያም ሆኖ ይላሉ ጋርኔሬ፣ እርዳታ ሰጪዎች ፈጣን መልስ ይፈልጋሉ፣ ማለትም እርዳታቸው በተግባር ሲውል ማየት። ይህም ምግብ ከአውሮፕላን መወርወር አንዱ ነው። ይህ በሚሆንበት ጊዜ ደግሞ ቀውሱ ብዙ ጉዳት አድርሷል፣ እናም የለጋሾችን ቀጣይ እርዳታ ያጓትትብናል። የቅድመ ማስጠንቀቂያ ዘዴ

ሊከሰቱ ለሚችሉ እንደ ያልተመጣጠነ ምግብ መከሰትን፣ የሰብል ብልሽትን፣ የምግብ አቅርቦት መጓደልን የመሰሉ ብዙ ችግሮችን ያስወግዳል። ፖለቲካዊ ምልከታው ከሳይንሱ የበለጠ ሊረዳ ይችላል ይላሉ ሚስ ጓርኔሬ። ይህንን ግን የረዴት ድርጅቶቹ ከመጪው ሰኔ ምርጫ በፊት የፖለቲካው ነውጥና ውጥረት ባየለባት ብሩንዲ ተጠቅመውበታል ይላሉ።

አያይዘውም ለብሩንዲ የመጠባበቂያ እቅድ በማዳበር ረገድ የአገሪቱን ቡድን እየረዳን እንደ የተባበሩት መንግስታት ድርጅት ሆነን ሰርተናል ሲሉም ይናገራሉ። ካለፉት አስቸኳይና አጣዳፊ ሁኔታዎች አልመማር፣ የመጠባበቂያ እቅድና እርዳታ ትልቅ ፈተና ሆነው ቆይተዋል።

አሁን በቅርቡ ይፋ የሆነ መረጃ እንዳመለከተው ለምሳሌ በደቡብ ሱዳን የረዴት ድርጅቶቹ በሰሜኑ ክፍል አስቸኳይ ረሃብ ሊከሰት እንደሚችል እያስጠነቀቁ የ1.8 ሚሊዮን ዳለርስ የአስቸኳይ እርዳታ ለቀረበበት በስምንት ከመቶ ያነሰ እርዳታ ነው የተገኘው።

አድማጮች የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያን ስርጭት ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም ሳተላይት ላይ በናይል ሳት ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማችሁ።

አስተያየት ለመስጠት ፈልጌ ነበረ። በኢትዮጵያ ኤርፖርት በሚደረግ ብር መቀበል የራሴን የሆነ አስተያየት ለመስጠት ፈልጌ ነበረ። አዎ እኔም ብዙ ጊዜ አጋጥሞኛል። ግን ያ የሚሆንበት ምክንያት እኔ በሕጋዊ መንገድ ተፈትሼ እንዳልገኝ የምፈልገው ዕቃ ለማሳለፍ ትፈልግ ብቻ ነው ያንን ነገር የተጠቀምኩት እና አንዳንዶቻችን ራሳችንን መጀመሪያ

ለምንድን ነው ያንን የምንከፍለው? ለምንድን ነው በመፈተሻው ማሽን እንዳያልፍ የምንፈልገው? ለእነዛ የምንከፍልበት ምክንያት ምንድን ነው ብለን እራሳችንን ብንጠይቅ ጥሩ ነው።

ህጋዊ ነገር ይዘ የተፈቀደልን ሻንጣ ይዘ ማለት ማንም ሰው የሚያስከፍል አይመስለኝም። እዛ ደረጃ ላይ የሚያስጥር ነገር የለም። ሌላው ራሱ እየከፈለ ይሄ መንግስት ሙስና ነው ይላል እና እባካችሁ እኛ ራሳችንን መጀመሪያ እንመልከት። ይህን ለማለት ፈልጌ ነው። አመሰግናለሁ። ቪዮዎች ለምታቀርቡት ማናቸውም ነገር እናመሰግናለን። ከዚሁ ከአሜሪካ ነው። ቴንክ ዩ

የተወደዳችሁና የተከበራችሁ የአሜሪካ ድምጽ ሬዲዮ ዝግጅት ክፍል እንደምን አላችሁ። በእናንተ ፕሮግራም ላይ በተላለፈው ኢትዮጵያ በምግብ ዋስትና ራሷን ችላለች በተባለው ላይ ትግራይ ሙሉ ድፍን ትግራይ በምግብ በደብሊዩ ኤፍፒ በአለም ወርድ ፉድ ፕሮግራም ውስጥ የታቀፈ አማራ ክልል ስንሄድ ጎንደር ስሜኑ ጎንደር ከደቡቡ ጎንደር ደግሞ ላይ ጋይንትና ታች ጋይንት ከወሎ

ላስታ፣ ላሊበላ፣ ዋግ ሀምራ በአጠቃላይ በእርዳታ የተያዘ ወረዳ ውስጥ እንደገና ሌሎችም አፋር ክልል ውስጥ ሁሉ ያለው ያ ሁሉ በእርዳታ ውስጥ ያለ በቤተሰብ ሳይዙ ከስምንት በታች ለሆነ አንድ አስራ ሁለት ነጥብ አምስት ከዚያ በላይ ሀያ አምስት እየተሆነ በአለም ምግብ እርዳታ ድርጅት ስር እየተሰጠ ወረታ ላይ ያለው የምግብ መካዝን ሁሉ ገና ሳይፈረስ ሁሉ ነገር እያለ

ይሄ ለፖለቲካ ኮንሳምፕሽን የሚደረግ ነው። እንዴት ነው ይሄን? ነገር ግን ዲቴል ውይይት የሚያስፈልገው ነገር ነው። በአብሳደር ወገኖቻችን በህዳር የሰበሰቡት ግንቦት ላይ የሚያልቅ የሚሆን ሁለት ቃዳ መሬት ውስጥ ያሉት ሁሉም ግን የሆነውን እዛ ላይ የሰራ ነዎችን ሰዎችን የማይታመን ተጨባጭ የሆነ ዘገባ ስለሆነ

እዚህ ነገር ላይ እንደገና ማስተካከል ለዜና እንዲሰራ ለማሳሰብ ነው። አለሙ ነኝ ከአትላንታ አድማጮቻችን፣ ሁላችሁንም ለጋራችሁን አስተያየቶች እናመሰግናለን። የስልክ መስመራችን ሁልጊዜም ለእናንተው ክፍት ነው። አደራችሁን ትላለች ቆንጅታ ብዙ ጊዜ

የስልክ ቁጥሩ 2022059942 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። በኢሜይል ነው ምልከው የምትሉን አድማጮቻችን ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩን ይደርሰናል። በሞባይል ስልካችሁ ሆርን ዳት ቪኦኤ ዳት ኤምኦቢአይ ብላችሁ

ልታነቡንም ልታዳምጡንም ትችላላችሁ። በተጨማሪም ደግሞ በፌስቡክ እና በትዊተር በሽነን ቪኦኤ አምሐሪክ ብላችሁ ተከተሉ። እንዲያውም ሰሞኑን በዚህ ሳምንት በተከታታይ የምናቀርባቸው ከድምፃዊ ተመስገን ገብረ እግዚአብሔር ተሙ ጋር ያደረግናቸው ቃለ መጠይቆችን በቪኦኤ አምሐሪክ ፌስቡክ ላይ ሄዳችሁ እንድትመለከቱ እንጋብዛለን። አሁን የምሽቱን ዋና ዋና ዜናዎች እናስታውሳችሁ።

ኢትዮጵያና ግብፅ ጥርጣሬን አስወግደው መተማመንን ለማጠናከር መስራት እንዳለባቸው የግብፁ ፕሬዚደንት አሳሰቡ።

ኢትዮጵያ ያደረጉትን የሶስት ቀናት ይፋ ጉብኝት ዛሬ የፈጸሙት ፕሬዚደንት አብደልፋታ ኤልሲሲ ለተወካዮችና ለፌዴሬሽን ምክር ቤቶች ጥምር ስብሰባ ዛሬ ባደረጉት ንግግር የፖለቲካ ስምምነቱን ለመተግበር መስራት ይገባል ብለዋል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት የሱዳን ፕሬዚደንት ሳልቫኪር እና የአማጽያኑ መሪ ሪያክ ማቻር የሰላም ስምምነቱን ዳር ባለማድረሳቸው በጥልቅ እንዳዘነ ትናንት ማክሰኞ ማታ ባወጣው መግለጫ አስታወቀ።

የአውሮፓ ህብረት ለኤርትራ የሚሰጠው የልማት እርዳታ እየተባባሰ የመጣውን የሀገሪቱን ዜጎች ጥገኝነት ፍለጋ በአደገኛ መንገድ እየወጡ ወደ አውሮፓ ሀገሮች የሚያደርጉትን ስደት ይቀንሳል የሚል ተስፋ እንዳለው አስታወቀ። የናይጄሪያው ጽንፈኛ ቡድን የቦኮ ሀራም ተዋጊዎች ከኒጀር አዋሳኝ አካባቢ በርካታ ልጆችን ጨምሮ በመቶች የተቆጠሩ ነዋሪዎችን ጠልፈው መውሰዳቸው ተሰማ።

ከምሽቱ ሶስት ሰዓት ከ36 ደቂቃ ሆኗል። ወደ ሁለተኛው አጋማሽ ዝግጅታችን ስንሸጋገር ልዩ ዝግጅት ይዘናል። ሰሞኑን በኢትዮጵያ በግብጽና በሱዳን መካከል ስለተፈረመው የአባይ ወንዝ አጠቃቀም መርህ እንዲሁም የግብጹ ፕሬዚዳንት

አብዶልፈታህ ኤልሲሲ ዛሬ ለህዝብ ተወካዮችና ለፌዴሬሽን ምክር ቤት ያደረጉትን ንግግር አስመልክቶ ዘጋቢያችን እስክንድር ፍሬው የተቃዋሚው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስን አነጋግሯል። ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት ፕሮፌሰር በየነ ጴጥሮስ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር። የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለሶስት ቀናት ይፋዊ የስራ ጉብኝት

አዲስ አበባ ቆይተዋል። ዛሬ አጠናቀዋል ጉብኝታቸውን። በጉብኝቱ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። እንዲሁም ለህዝብ ተወካዮች ምክር ቤትም እና ለፌዴሬሽን ምክር ቤት አባላት ንግግር አድርገዋል። ከዛ ቀደም ሲልም ፕሮፌሰር እንደሚያስታውሱት በካርቱም ሱዳን ኢትዮጵያና ግብጽ በመርህ ላይ የተመሰረተ ስምምነት ተፈራርመዋል አባይን ውሃ አጠቃቀም በተመለከተ

እንዴት አያችሁት? በተቃዋሚዎች በኩል እስቲ የእርስዎን አስተያየት ይስጡኝ። እነዚህን ሂደቶች እንዴት አያችኋል? ያ በመጀመሪያ ነገር እነዚህን ሁነቶች ፈጣን ናቸው። አካሄዳቸው እንግዲህ በሰሞኑ ካርቱም ላይ የተደረሰበትን የመርህ ስምነቶች የምለውንም እንዲሁ የኢንተርኔቱ ፖስት ሆኖ ያገኘ ነው እሱን

አይተን አንጨርስም። ሀገር ይፋ ጉብኝት ሆነ እና ብዙ ነገሮች እያየን ነው። ለማንኛውም ይህንን በድርጅት ደረጃ ለመገምገምና እንደምታውን ድርጅታዊ አቋም ለመያዝ አልበቃንም። ግን በዚህ ረገድ ኢትዮጵያ ከግብፅም ሆነ ከሱዳን ሌሎችም የአባይ ወይም የናይል

ተጠቃሚ ሀገሮች ወይም ባለቤትነት ያላቸው ሀገሮች ጋር በሰላማዊ አግባብ ሰጥቶ በመቀበል መርህ በድርድር መፍትሄዎችን መሻቷን ፈላጊነት እኛም ይዘነው የቆየን ነው። እኔ እንግዲህ የምናገረው በመድረክ ስም ነው። ስለዚህ በዚህ በሰላማዊ አግባብ መፍትሄ ለመሻት ከዚህ በፊት ነው የጦርነት ማስፈራሪያዎች ሌሎች ሌሎችም ሲያደርጉ የነበሩ የግብጽ

መሪዎች አሁን በእኛው ተተክተው ባሉበት ሁኔታ በዚህ በሰላማዊ አግባብ ለመነጋገር እና በሰጥቶ መቀበሉ የድርድር ስልት ጉዳዩን መያዙ የምንፈልገው አቅጣጫ ነው። እሱን ይሰየው ነው የምንለው። ይህንን ስንል ድርድሩ የኢትዮጵያን ጥቅሞች አሳልፎ እንዳይሰጥ ከፍተኛ ጥንቃቄ መደረግ እንዳለበት እምነታችን ነው። ይህንንም የምንልበት

መቼም ቀድሞ ከደረሰብን ሁሉ በመነሳት ስርሀት ብገባን አስደንቅም። ኢህአዴግ መራሽ መንግስት ከዚህ በፊትም ባደረጋቸው የጎረቤታዊና ለመቀፋዊ ድርድሮች ላይ የኢትዮጵያን ሕዝብና ሀገርም መብት በማስከበር ረገድ ትራክ ሬከርዱ ይሄንን ያህል የሚያስመካ አይደለም። ለዚህም እንደው ቶሎ ብዬ የአልጀርሱን ስምምነት መጥቀስ እችላለሁ።

በኢትዮጵያና በኤርትራ መካከል በተከሰተው እንደገና ሊመርመር የሚገባው ነው ብለናል። ይሄ መድረክ አቋም ነው። የኢትዮጵያ ጥቅም የሚከበርበት አይደለም። እኔም ፓርላማ ውስጥ በነበርኩበትም ጊዜ ይህንን አቋም በግልጽ ያስቀመጥነው ነው እንደገና መታየት አለበት የሚል የአሰብ በር ምንድን ነው የባህር በር ባለቤትነት ጉዳይም እንደዚሁ የኢትዮጵያ ጥቅም የተከበረበት አይደለም የሚል አቋም ነው

ያዝ ነው። እነዚህ ከዚህ በፊት የደረሱት ሁሉ በዚህም በናይል ድርድርም ላይ ስጋት ቢያሳድር አያስደንቅም። ስለዚህ በዚህ ረገድ ጥንቃቄዎች መደረግ አለባቸው። የተደረሰው የመርህ ስምምነቶች የተባሉቱ ውስጥ ወፍ በረር እንዳየሁት አንዳንድ ስጋቶች ይኖሩኛል። በተለይም በጣም ዝርዝር ጉዳዮች ውስጥ ይገባል ይህንን

የአባይን ግድብ በማስተዳደሩ ረገድ ሁሉ ሳይቀር በዝርዝር ጉዳዮች ውስጥ ይገባል። የአንድ ሀገርን ሉዓላዊነት የሚነካ ደረጃ የሚመስል አንድ ሀገር በሀገር ጉዳይ ውስጥ የሚያከናውናቸውን የዕለት ተዕለት ተግባራት ሁሉ ሳይቀሩ ግድቡ እንዴት ማኔጅ ይደረጋል በአንድ ሀገር አመት ውስጥ የምለውንም ሁሉ መስማመር አለብን ይላል። እና እነዚህ ለአንድ ሀገር የምትተዉ መሰረታዊ

ሁሉን አቀፍ በሆኑ ጉዳዮች ላይ ተስማምቶ ዝርዝር አፈጻጸሙ ለአንድ ሀገር ለኢትዮጵያ መተው ሲገባ ለምን ይህንን ያህል ዝርዝር ውስጥ ሁሉ መግባት እንደተፈለገ አገባኝም ይህንንም እንዳለ የተስማምቶበት ከሆነ ስጋት ይኖረናል። እና በአጠቃላዩ እኛ እምነት አንደኛ ስምምነቱ ከመጽደቁ በፊት፣ አሁን እንግዲህ ስምምነት ላይ ደርሰናል ተብሏል። ይሄ መጽደቅ አለበት በሀገሪቱ ህጋዊ አካል ማለት ነው። ይሄም ከመሆኑ በፊት

ለህዝብ ውይይት ክፍት መሆን አለበት። ይህ አሁነ ስምምነት ተብሎ የተደረሰበት ጉዳይ ከዚህም ህዝብ ውይይት ግብአቶች መሰብሰብ ይኖርባቸዋል። አስተያየቶች እና ከባለሙያ ሁሉ ጭምር የሚመነጩ ሁሉ ሊካተቱ ይገባል ነው በመጨረሻም በላይ አጽላቂው ፓርላማ ነው የሚል እምነት አለን እና በኛ እምነት አሁን ያለው ፓርላማ እንደውም ለዚህ ብቃት የለውም ነው የምንለው ኛው የአንድ ፓርቲ ብቻ ስብስብ ነው ፓርላማው

ሁለተኛ፣ ጊዜውንም ሊያጠናቅቅ ጥቂት ወራት ናቸው የቀሩት። ያው ምርጫ ውስጥ ነው ያለ ነው እና በሚቀጥለው ፓርላማ ውይይት ተደርጎበት የሚጸድቅ ሰነድ ሊሆን ይገባል የሚል እምነት አለኝ። እዚህ ላይ እንግዲህ ፕሮፌሰር፣ ሂደቶች ናቸው ገና አሁን ያሉት የተደረሰ ድምዳሜ የለም።

ከሁለቱም ወገኖች እንዲሁም ከሱዳንም እንደሚሰማው ማለት ነው። የስምምነቱን ዝርዝር የሚሰራ ወይም የሚያዘጋጅ ኮሚቴ እንደሚቋቋምም ነው የተገለጸው። ነገር ግን አሁን የተደረሰው ስምምነት በትክክለኛው አቅጣጫን የተደረገ አዎንታዊ እርምጃ ያመለክታል ብለዋል። ለምሳሌ የግብፁ ፕሬዚዳንት አብዱል ፈታ ኤልሲሲ

ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሲናገሩ ሰምተዋቸው ከሆነ ዋነኛው የተሳካው ነገር በሁለታችንም በኩል ፖለቲካዊ ፈቃደኝነትና ቁርጠኝነት መኖሩ ነው ብለዋል። እና ገና ሁኔታዎች በሂደት ላይ እንዳሉ ነው የሚያሳየው። የዓለም አቀፉ አጥኚ ቡድን ጥናቶች መደረግ እና ሪፖርቶች ይፋ መሆንም ወደፊት የሚጠበቅ ነው። በሂደቱ አጠቃላይ ላይ ምንድን ነው አስተያየታችሁ? ምናልባት አሁን አንዳንድ የሰነስሯቸው?

አስተያየቶችስ ምናልባት ቀድመው የመጡ አይሆኑም ወይ ፕሮፌሰር በየነ? የደረሰበት እኮ ያውቃል። እኛ ከዚህ በፊት ፓርላማ ውስጥ ሁሉ ሆነን የሀገራችን ጥቅም በሚቀበል ደረጃ ነው እነዚህ ያለመቀፍ ስምምነቶቹ መደረግ ያለባቸው ብለን በሞገትንበት ጊዜ ኢህአደግ ተቀበሉትም ተዉት ይህን ነው ብሎ ያለፈባቸው ጊዜዎች አሉ። እነዚህ ናቸው የስጋታችን ምንጭ የሚሆኑት የመሪር ስምምነት የተባለው

እነዚህ እነዚህ ጉዳዮች ለቀጣይ ዝርዝር ጥናትና ሙያዊ ምሁራዊ ዓለም አቀፍና ሀገር አቀፍ ከመንግስት ወገንተኝነት ውጭ የሆኑ ባለሙያዎች አጥንቶ የሚያቀርቡ አቸው ርዕሰ ጉዳዮች ናቸው እስከተባለ ድረስ እዚህ ላይ እኔ ብዙ ችግር አይኖረኝም። በግሌ ይሄ የውይይት ርዕሰ ጉዳዮች ናቸው፣ በእነዚህ እንነጋገር።

እነዚህ እየጠሩ ይሄዱ ተብሎ ክፍት የሚሆን ከሆነ ለሕዝብ ውይይት ክፍት የሚሆን ከሆነ የሚጸድቀውም ደግሞ እንዲሁ ዝም ብሎ በጣልቃ ገብቶ ያለው ስልጣን ላይ ያለው ፓርቲ ያንን ተቀብዬ ያለው ብሎ ከዚህ በፊት እንደሚያደርገው የማይሄድበት ሁኔታ ከሆነ ሂደት ነው እንዳልከው፣ በዚህ እርግጠኛ መሆን እንፈልጋለን። ይሄ ሂደት ነው ወይስ ገዥ የሆነ ስምምነት ነው? ስለዚህ በሂደትነት መቀመጡ ላይ እኔ ችግር አይኖረኝም።

ድርጅቴም በዚህ ላይ ጥል ያለው አይመስለኝም። ግን ዋና ቁም ነገር ሀገራዊና ህዝባዊ ጥቅሞቻችንን አሳልፎ የማይሰጡ አበይት በሆኑ ዓለም አቀፋዊ ስምምነቶች ነው አገሪቱ መግባት ያለባት የምትለዋን ለማስመር ፈልጌ ነው። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር የግብፁን ፕሬዚዳንት ጉብኝት አስመልክቶ

ቃለ ምልልስ ሊሰጡን ስለፈቀዱ ስለ ጊዜዎትም በአሜሪካ ድምጽ ሬድዮ አድማጮች ስም አመሰግናለሁ። እሺ፣ ለተሰጠን እድል እጅጉ አመሰግናለሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ25 እና በ31 ሜትር ባንዶች ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ተከታዩ አሜሪካና ህዝቧ ነው።

በኒውዮርክ ከተማ አንድ ለረጅም ጊዜ የቆየ የጥበብ ትዕይንት አለ። አርመሪ አርት ሾው ይባላል። በቅርቡ ከመካከለኛው ምስራቅ ከሰሜን አፍሪካና የሜዲትራንያን አካባቢ ሀገሮች

የስዕል ቅርጻ ቅርጾች፣ ቪዲዮና፣ ሌሎች ምናባዊ ፈጠራን የተላበሱ ኪኖች የታዩበት ነው። ኪነ ጥበቦቹ ለትዕይንት የቀረቡት ከግብጽ፣ ከኢራን፣ ከሊባኖስ፣ ከሶሪያና ከሌሎች የመካከለኛው ምስራቅ ሀገሮች ነው ትላለች የቪዋ ካሮላይን ዊቨር። ሄኖክ ሰማግዜር ለአሜሪካና ሕዝቧ አቅርቦታል። በማንሃትኑ የጥበብ ትዕይንት በዳርቪሽ ፋክ ስራ ልባቸው የተማረከ ብዙ ናቸው። የኦማን ፈዝ ቆብ አናቱ ላይ ደፍቶ

የኢራን ወርቀ ዘቦ ካፍታን ተጎናጽፎ በለንደን ከሚገኝ ሱቅ ደግሞ ካባ ደርቦ ወደ መድረክ የወጣው ፋክ ልዩ የመካከለኛው ምስራቅ ቅይጥ የባህል አለባበስን አሳይቷል። በመድረኩ ተሽከርካሪ ጎማ የተገጠመላቸው ሉክ ስኬት ቦርድ ላይ ከግራ ወደ ቀኝ ሲከንፍ

ልክ በአላዲን ታሪክ እንደሚታየው ሁሉ በሰላት ምንጣፍ ላይ የሚበር ይመስል ነበር። ታዳሚው አፉን ሃብሎ ብሎ ከፍቶ ይህንን ምትሃታዊ የሚመስል የመድረክ ትዕይንት ሲኮመኩም በየመሃሉ ደግሞ ያችን ቅጽበት ያችን እንቅስቃሴ በአንዲት ፍሬም ቀርጾ ለማስቀረት የፎቶ ካሜራዎቻቸውን ሲያምቦገቡጉ ነበር የቆዩት። ትዕይንቱ የዳርቪሽ የሐውለሌ ዙረትን በለው እንዲያው እንደ እንዝርት ሲሾር የሚያሳይ ነው።

የዚህ ትዕይንት መልእክት በዓለም ዙሪያ የመካከለኛው ምስራቅን ቅድመ ፍረጃ ለማጋለጥ ነው ይላል ዳርቪሽ ፋክ። ስራዬ በእጅጉ ቀለል ያለ ጽንሰ ሐሳብን ያካተተ ነው። እኔንም ቀለል ብሎኝ አዝናኝ መልእክቶችን በቀልድ እያዋዛሁ እንዳስተላልፍ ረድቶኛል። ግማሽ አሜሪካዊና ግማሽ ኢራናዊ ነኝ። የባህሌን ተውፊት በሕዳግ ጠርዤ እንደ መጽሐፍ እገልጠዋለሁ።

ሌላኛው ሥራ የዋፋ ቢላል ነው። ኢራቃዊ ትውልድ ያለው አሜሪካዊው አርቲስት የሁለት ዓለም ሰው ነው። የቀድሞው የኢራቅ ፕሬዚዳንት ሳዳም ሁሴን ወርቃማ ሐውልት ከመሬት ምህዋር ላይ ቆሞ ቁልቁል እየተመለከታት ያሳያል። የቅርጽ ሥራው ዋፋ ቢላል፣ ሥራው በ1980ዎቹ የሳዳም መንግሥት የነበረውን የዓለም እይታ ይቀርጻል ይላል።

የሳዳም ሁሴንን ሐውልት ቀርጬ ወደ ጠፈር ላኩት። አንድምታው ምንድን ነው? አንድ አምባገነን ገነን በሚያስተዳድራቸው ሕዝቦች መካከልና በአእምሮ እንዴት ራሱን ከማንም በላይ ፍጹም አድርጎ የፈጣሪ ካባ እንደሚያጎናጽፍ ለማሳየት ነው። ቢላል አቅም ካገኘ ሥራውን በራሻ ሮኬት አሳፍሮ ወደ ሕዋ ማምጠቅ ይፈልጋል።

ከዚያ በኢራቅ ሰማይ ዙሪያ ልክ እንደ አብሪ ኮከብ ቁጭ ማድረግ ነው። ኢራቃውያን በሳዳም ያዩትን ፍዳ ማስታወሻ ይሆናቸዋል ብዬ አስባለሁ። ከዚያም አልፎ ይህ ያለፈ ታሪካችን እንደሆነ ሁልጊዜ ያሳስበናል። ዐይናችን ግን ወደ ፊት ነው የሚመለከተው። ይሄ ሕልሙ እስኪሳካ ድረስ የሳዳም ሁሴንን ሐውልት በትንንሹ ሠርቶ የመጽሐፍት ማኅደር የሻማ መያዣ ይሠራበታል።

አብሮት የሚሠራው ባልደረባው በኢራቅ የዘመተ አሜሪካዊ ወታደር ነው። በሰዓት ስድስት ዶላር ይከፍለዋል። ለምን? የአሜሪካ ወታደሮች ወደ ሀገራቸው ሲመለሱ የሚገጥሟቸውን ፈተናዎች ለማሳየት። የአርመሪ ሾው አዘጋጆች የዳርቬሽ ፋክን ሥራ ለአንድ ቀን እይታ ብቻ ነው ፈቃድ የሰጡት። አደገኛ እንቅስቃሴዎች አሉበት በሚል በድጋሜ በመድረክ እንዳይቀርብ ከልክለውታል።

አድማጮች አሁን ሰዓቱ ደግሞ ሴቶችና ቤተሰብ ነው። የፕሮግራሙ አዘጋጅ ቆንጅት ታዬ እዚህ ከጎኔ ተሰይማለች። ቆንጅት እጅሽ ከምን? የዓለም የሴቶች ቀን በቅርቡ የዋለውን ምክንያት በማድረግ የዩናይትድ ስቴትስ መንግስት በዩኤስኤአይዲ በዓለም አቀፍ ተራድኦ መስሪያ ቤቱ አማካይነት

ከአዲስ አበባ ዩኒቨርሲቲ ጋር በመተባበር አንድ ዝግጅት አሰናድቶ ነበር። እሱና ያስኩት ሄኖክ በጥረታቸው የተዋጣ ስኬት ደረጃ ላይ የደረሱ ሴቶች ለዩኒቨርሲቲ ውሴት ተማሪዎች ስኬታቸውን፣ የገጠሟቸውን ፈተናዎችና እንዴት እንደ ተወጧቸው የገለጹበትና ተሞክሯቸውን ያካፈሉበት ዝግጅት ነበረ። ካስተባበሩት መካከል ፋሚሊ ሄልት ኢንተርናሽናል የተባለው ግብረሰናይ ድርጅት አንዱ ሲሆን

የድርጅቱ ባልደረባ ወይዘሮ አብነት ጣሰው የመስሪያ ቤቱ የልጃገረዶች ትምህርት ፕሮጀክት ክፍል አባል ነች። የፕሮጀክቱን ስራዎች በመዘርዘር ትጀምራለች። ፕሮጀክቶቹ በትምህርት ዙሪያ፣ በጤና በስነ ምግብ እንዲሁም ተያያዥ ጉዳዮች ዙሪያ ይገኛሉ። እኔ የምሰራበት ፕሮጀክት አንደኛው የትምህርት ላይ የሚሰራ ፕሮጀክት ነው ዩኒቨርሲቲ ሰክሰስ ፕሮግራም

ፖር ኢትዮጵያን ያንግ ውመን ይባላል፣ ወይም ባጭሩ ዩኤስፒ የሚባል ፕሮግራም ላይ ነው የሚሰራው። ለዩኒቨርስቲ ተማሪዎች ስኬት የሚሰራ ፕሮጀክት ነው። አንቺ የምትሰሪበት ክፍል። አዎ። ፕሮጀክታችሁ ምን ምን ጉዳዮች ላይ ያተኩራል? ፕሮጀክታችን የዩኒቨርሲቲ ተማሪዎች ወደ ዩኒቨርሲቲ የመምጣት ምጣኔያቸው እንደሚታወቀው ከጊዜ ወደ ጊዜ እየጨመረ ነው። ነገር ግን የመመረቅ ምጣኔያቸው ደግሞ በዛው መጠን ለመጨመር

ተማሪዎች በአንደኛ ዓመት የዩኒቨርሲቲ ቆይታቸውን የተሳካ በማድረግ የሚመጡትን ቀሪ ዓመታት ጥሩ መሰረት እንዲጥሉ ለማስቻል የተለያዩ ከትምህርቱ ጎን ለጎን የሚሰጡ የድጋፍ ስራዎችን ነው የምንሰራው። እነዚህ ስራዎች የህይወት ክህሎት ስልጠና፣ እንግሊዝኛ እንደ ሁለተኛ ቋንቋ የማስተማር ወይም ደግሞ ስልጠና፣ እንዲሁ ደግሞ ሌላው የሜንተርሽፕ ወይ ደግሞ በታላላቅ እህቶቻቸው

ምክር የሚያገኙበት ሌላኛው ደግሞ የተለያዩ የንጽህና መጠበቂያና የትምህርት መርጃ መሳሪያዎችን የሚያገኙበት ፕሮግራም ላይ ነው የሚሰራው። ፈንድ የሚያደርገው ደግሞ ዩኤስኤድ ኢትዮጵያ ነው። በቅርቡ የዓለም አቀፍ የሴቶች ቀንን ምክንያት በማድረግ በአዲስ አበባ ዩኒቨርሲቲ የእናንተ መስሪያ ቤትም የተሳተፈበት ዝግጅት ነበረ። ስለሱ ትገልጭ ልናለሽ፣ ወይዘሮ አብነት። እሺ

ያው በየአመቱ ማርች ኤት የዓለም አቀፍ የሴቶች ቀን ይከበራል። እዚህ ኢትዮጵያ ውስጥም የተለያዩ ድርጅቶች የተለያዩ ስራዎችን ሲሰሩ ነበረ። እኛም ከአዲስ አበባ ዩኒቨርሲቲና ከዩኤስኤድ ኢትዮጵያ እንዲሁም ከአሜሪካ ኤምባሲ ጋር በመተባበር ይሄንን ቀን ለማክበር ማርች አምስት ላይ ነበረ ፕሮግራማችንን እያደረግ ነው። ይሄ ፕሮግራም ዋና ዓላማ ብሎ ይዞ የተነሳው ትንሽ የምናያቸውን የሚታዩትን ሴቶች ለልጆቻችን አምጥቶ ለሴት ተማሪዎች አምጥቶ

እነሱን ማሳየት፣ እነሱን ማስተዋወቅ፣ የእነሱ የስኬት ሚስጥር ለልጆቹ መንገር፣ እንዲሁም በመንገዳቸው ሁሉ ሲመጡ ሲያልፉ የገጠሟቸውን ጥሩ ሆነ በጣም የተቸገሯቸውን ጉዳዮች ለልጆች ነግረዋቸው ተነሳሽነት እንዲፈጠር ልጆቹ በትምህርታቸው ማመን እንዲችሉ፣ ስኬታማ እንዲሆኑ፣ ከስኬታማነት ጀርባ ያሉ ሚስጥሮችን እንዲያውቁና በዛውም በማየት ሰዎችን እንደ አሪያ አድርገው እንዲንቀሳቀሱ

በተለይ ደግሞ ሴቶችን ያው እንደሚታወቀው በእኛ አገር ደረጃ በጣም በብዛት ጎልተው የሚታዩ ሴቶች የሉንም። በተለይ ይሄ በእኛ አገር ደረጃም ብቻ ሳይሆን በዓለም ደረጃም የሚታይ ነገር ነው እና ጥቂትም ቢሆኑ እነዚህ የጎሉትን ሰዎች አምጥቶ ለሌሎቹ ማስተዋወቅ የራሱ የሆነ መልካም ጎን አለው። ይነቃቃሉ። ለካ እንደነዚህ ሴቶች መሆን እችላለሁ፣ ሴት ሆኜ ብዙ ነገር አችል ማድረግ ማግኘት እችላለሁ ብለው እንዲያስቡ ያደርግ

በዚህ ዝግጅት ላይ ያው ከመግለጫው እንደተረዳሁት በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ አምስት ታዋቂ በስኬታቸው የታወቁ ኢትዮጵያዊያትን እንዳስተዋወቃችሁ ነው። እነማን ናቸው አሁን?

እንደጠቀሻቸው አምስት ሌሎች አሉ። ከአምባሳደር ፓትሪሺያ ሀልሳካ አብረው ውይይቱ ላይ የነበሩ በውይይት መልክ። አዎ በውይይት መንገድ ነበር የቀረበው። የመጀመሪያው ፕሮግራም የነበረው ያው የክብር እንግዶች ንግግር ያደረጉበት ነው። አምባሳደሯ ተካፋይ ነበሩ። የልጆች ልብ የሚያነሳሳ ንግግር ማድረግ ችለው ነበረ። እዛ የተቀመጡትን ልጆች ኢትዮጵያ ወደምታስበው መካከለኛ ገቢ ወዳላት አገር

ወደምትሆንበት መንገድ የሚወስዱ ልጆችን ነው ዛሬ እዚህ ማግኘት የቻልነው በሚል ልጆቹ እንዲነሳሱ የሚያደርግ ጥሩ ንግግር አድርገው ነበረ። ከዛ በኋላ ዋናው የዕለቱ ፕሮግራም የነበረው ወይም ዝግጅት የነበረው ሴቶቹን አንድ ላይ አምጥቶ እነዚህን የተከበሩ ሴቶች እንዲወያዩ ወደ መድረክ ማውጣት ነበረ። ከአምባሳደሯ ጋር ስድስት ሴቶችን ወደ መድረክ አውጥተናል ማለት ነው። እነማን ነበሩ? ከአምባሳደር ፓትሪሻ ሀልሳክ ጎን ሆነው

የህይወት ተሞክሯቸውን ለዩኒቨርሲቲ ተማሪዎች ያካፈሉት ሴቶች የታወቁ ከተለያየ የህይወት አቅጣጫ የመጡ ናቸው። ለምሳሌ ዶክተር ሌኒ ገብረ መድህንን ያው ብዙ ሰው ያቃታል ብዙ ሰውም የሚያውቃት የኢትዮጵያ ምርት ገበያ ወይም ኮሞዲቲ ኤክስቼንጅ መስራችና ታዋቂ ኢኮኖሚስት በመሆኗ ነው። ወይዘሮ የትነበር ንጉሴ ማይሴት ህሳናት እንዲሁም በጣም ጠንካራ ሴትና

በአሁኑ ሰዓት የኢትዮጵያ አካል ጉዳተኞች የልማት ማህበር ዋና ዳይሬክተር ሆና በመስራት ላይ የምትገኝ ናት። ሌላዋ ደግሞ ወይዘሮ ሰብለ ኃይሉ ትባላለች። ሰብለ ኃይሉ ማለት በአሁኑ ጊዜ ሳይኮሎጂስት ናት። በሁለት ሺ አስራ አራት አመተ ምህረት ደግሞ በተለያዩ ስራ አመራር ላይ የተሰማሩ ሴቶች ማህበር ወይም ደግሞ ኤውብ ይባላል ወይም አሶሲሽን ኦፍ ውመንን ቢዝነስ ይባላል የእሱ ፕሬዚዳንት ሆና አገልግላለች። ሌላዋ እንዲሁ አብራን የነበረችው

ታዋቂዋ አርቲስት ጸደንያ ገብረ ማርቆስ ናት። እንደነገርኩሽ መጀመሪያ ከተለያየ አቅጣጫ ስለሆነ እነዚህም ሰዎች ያመጣናቸው ልጆቹ የተለያየን የህይወት ተሞክሮ እንዲወስዱ የመጨረሻው አብራን የነበረችው እህታችን ወይዘሮ ማዕዛ ጸጋ የነበረች ዩኒቨርሲቲ ትምህርት ያላት ብትሆንም የራሷን ስራ ፈጥራ የምትሰራ

በግል ንግድ ስራ ላይ ነው የተሰማራችው ወይራ የእደ ጥበባት ማዕከል የሚባል መስርታ እያስተዳደረችው ትገኛለች እነዚህ ናቸው እንግዲህ አብረው ነው የነበሩት ሴቶች የዩኒቨርስቲው ሴት ተማሪዎች ከነዚህ ከታዋቂ ሴቶች ጋር የመገናኘት የመነጋገር እድል ነበራቸው ስሜታቸው እንዴት ነበረ ምን ተሰማቸው ከነዚህ ሴቶች ሲተዋወቁ

ወይዘሮ አብነት ጣሰው ለሰጠችን ማብራሪያ ለዛሬው በጣም እናመሰግናለን። ቀደም ያለውን ጥያቄና በሌሎችም ጉዳዮች ዙሪያ ያደረግነውን ውይይት ደግሞ በሚቀጥለው ሳምንት የሴቶችና ቤተሰብ ክፍለ ጊዜ እናቀርባለን። በጉጉት እንጠብቃለን። እንግዲህ ቆንጅት አሁን ለአድማጮቻችን ሙዚቃን ጋብዛቸው። ሸዋንዳኝ ኃይሉ አይረጋ ይላል።

አድማጮች የምሽቱ ስርጭታችን ወደ መገባደዱ የተቃረበ ነው። የምሽቱን ዋና ዋና ዜናዎች አጠር አድርገን እናስታውሳችሁ። ኢትዮጵያና ግብጽ ጥርጣሬ አስወግደው መተማመንን ለማጠናከር መስራት እንዳለባቸው የግብጹ ፕሬዚደንት አብደልፋታ ኤልሲሲ በኢትዮጵያ የሶስት ቀናት ጉብኝት ዛሬ የፈጸሙት

ተአሳስበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሱዳን ፕሬዝደንት ሳልቫኪር እና የአማጽያኑ መሪ ሪያክ ማሻር የሰላም ስምምነቱን ዳር ባለማድረሳቸው በጥልቅ አዝነናል ሲል አስታወቀ። የአውሮፓ ሕብረት ለኤርትራ የሚሰጠው የልማት እርዳታ እየተባባሰ የመጣውን የሀገሪቱን ዜጎች ጥገኝነት ፍለጋ ባደገኛ መንገድ እየወጡ ወደ አውሮፓ ሀገሮች የሚሰደዱትን ነገር ይቀንሰዋል የሚል ተስፋ እንዳለው አስታወቀ።

አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። በስርጭቱ ዋና አዘጋጅ በትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት አየና ሄኖክ ሰማግዜርነን። ቀጥሎ የትግርኛ ዝግጅት ክፍል ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ፣ ደህና ደሩ።

The Voice of America.